እንደምን አመሻችሁልኛል! የተከበራችሁ አድማጮች፣ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል ትናንት ተጀምሯል። በአስመራ ደግሞ ፕሬዝደንት ኢሳያስ አፈወርቂ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢስክሌት ውድድር ለመጀመሪያ ጊዜ የሚሳተፉትን ኤርትራውያን ተቀብለው አነጋግረዋል። በአዲስ አበባ የታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ሥራ ኩባንያ ጋር በትብብር ያዘጋጀው የ12 ኪሎ ሜትር የጎዳና ዱላ ቅብብሎች ውድድር ተካሂዷል። እነዚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ትናንት እሑድ በድምቀትና ለየት ባሉ ልዩ ልዩ ዝግጅቶች የተጀመረውን በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል ላስቀድም። ይህ አቻምና በተካሄደበት በሜሪላንድ ዩኒቨርሲቲ በርድ ስቴዲየም የተከፈተው ዓመታዊ የኢትዮጵያውያን በዓል በየቀኑ በሚቀርቡ የስፖርት ውድድሮችና የተለያዩ ዝግጅቶች እስከፊታችን ቅዳሜ እንደሚዘልቅ ታውቋል። የትላንቱን የመክፈቻ ስነ ስርዓት የተከታተለው አዲሱ አበበ አንዳንድ አዳዲስ ነገሮች ነበሩ ብሏል። ምንድን ናቸው አዳዲሶቹ ነገሮች? ከራሱ ከአዲሱ እንስማ? አመሰግናለሁ ሰሎሞን አንተም ወንገዛኸኝ በተለይ የትውልድ ቦታ ቦታዬን ትሉ ዲምቱን ስላነሳችሁልኝ ደስ ብሎኛል። አዎ አዳዲስ ነገሮች ነበሩ። ከፌዴሬሽኑ አመራር ለየት ያለና ያልተለመደ አነጋገር ተደምጧል። ፕሬዚዳንት ጌታቸው ተስፋዬ በዘንድሮ ሰላሳ ሁለተኛ ዓመታዊ ዝግጅት ላይ የተገኙትን ሁሉ በእንኳን ደህና መጣችሁ ንግግራቸው አመስግነው የሳምንቱን ዝግጅቶች ይዘረዝሩ፣ ዓርብ ዕለት የኢትዮጵያ ቀን ይከበራል ካሉ በኋላ ባለፈው ዓመት የተፈጸመውን ስህተት እንደማንደግም ደግም ቃል እገባለሁ ለተፈጸመውም ይቅርታ እጠይቃለሁ ነው ያሉት። ከፌዴሬሽኑ አመራር ለመጀመሪያ ጊዜ የተሰማ ሊለመድ የሚገባው ንግግር ይመስላል። ሕዝቡ ሕዝቡ በአክብሮት እንደተቀበለው ተመልክቻለሁ። ሌላው ለመክፈቻው ቀን የተያዘውና በፕሬዝዳንቱ የተገለጠው ልዩ ዝግጅት በሊቢያ በደቡብ አፍሪካ እና በሌሎችም የመካከለኛው ምስራቅ አገሮች በኢትዮጵያውያን ወገኖች ላይ የተፈጸመውን አሰቃቂ ግድያና እንግልት ለማሰብ የቀረበ መሰናዶ ነበር። የኢትዮጵያውያን ስደት የማይታመንበት ደረጃ ላይ ደርሷል ያሉት አቶ ጌታቸው ይህ የዛሬው የሰማዕታቱ መታሰቢያ በመታሰቢያነት ብቻ የማያልፍ ነገር ግን ሁላችንም የወገኖቻችንን ስደት፣ ስቃይና ግፍ በቁጭት የምናሰላስልበት እንዲሆን በአክብሮት ጠይቃለሁ ብለዋል። በዚህ ስነ ስርዓት ላይ የተወሰኑ የአካባቢው የኢትዮጵያ ኦርቶዶክስ ሃይማኖት አባቶች ተወካዮች የኢትዮጵያውያን ወንጌላውያን መድኃኔዓለም ቤተ ክርስቲያን አገልጋይ ካህን እንዲሁም የኢትዮጵያውያን እስልምና እምነት ተወካይ ተገኝተው እያንዳንዳቸው የሁለት ሁለት ደቂቃ ጊዜ ተሰጥቷቸው መልእክቶቻቸውን አድርሰዋል። ሌላ ለየት ያለ ነገር ዘንድሮ የክብር እንግዳው ቪዛ ተከልክሎ ቀርቶብናል፣ ብለው አቶ ጌታቸው ለህዝቡ ማሳወቃቸው ሲሆን ያን የሚተካም ባይሆን ግን አንድ አዲስ ነገር ተናግረዋል፣ አሳይተዋል። ለአውሮፓው አርሰናል ቡድን ተሰልፎ የሚጫወተው ኢትዮጵያዊ ወጣት ጌዲዮን ዘላለም መገኘቱን ተናገሩ፣ ለህዝብም አስተዋወቁ። እኔ ደግሞ አገኘሁ በማለት ቴፔን ጠምጄ ጠጋ ስል ራሳቸው አቶ ጌታቸው ኢንተርቪው ነው የለም ብለው ምልኮም አደረጉኝ። ምክንያት ስል ለማንም ምንም እንዳይናገር አባትየው ቃል አስገብተውን ነው የተገናኘው ነውና፣ የመጣልን ይቅርታ አቶ አዲሱ ብለውኛል። ላቶ ጌታቸው ይቅርታ አድርጌያለሁ። የጌዴዎን አባት ጋሽ ዘላለም እንዴ ጌዴዎንማ የኢትዮጵያ ኩራት ነው፣ እንዲናገር ይፍቀዱለት። ተስፋለኝ እንዳደመጡኝ ሌላ ነፍሱን ይማረውና አርቲስት ተስፋ የለማን የሚያስታውስና በቺካጎ የኢትዮጵያውያን ማህበረሰብ ጽህፈት ቤት የተሰራው የኢትዮጵያ ተስፋ ሙዚየም መታሰቢያ ዝግጅት በጽህፈት ቤቱ ፕሬዚዳንት ዶክተር እርቁ ይመርና በአሜሪካዊቷ ለዲና ወይም ሰርካለም ገብረየሱስ አቅራቢነት የታየ ነበር። አነጋግሬያቸዋለሁ። ትኩረት ለሴቶችና ለወጣቶች ማኅበር መስራች ሲስተር አሳየች ይርጋም ነበሩ። አነጋግሬያቸዋለሁ። እነዚህ ብዙ ያልተለመዱ በየዓመቱም ያልታዩ ነበሩና እንደ አዲስ ነገር የቆጠርኳቸው ለዚህ ነው። ያናገርኳቸውን ደግሞ በሌላ ዝግጅት የሚቀርብ ይሆናል። አሁንም ሌላ በተለይ በስፖርተኞች የሚወደደው ፍቅሩ ኪዳኔ ነበር፣ በአጭሩ አነጋግሬዋለሁ። ይህን ፌዴሬሽን ጥቂት ሆነው ከመሠረቱትና አንዱ በፕሬዚዳንትነትም ለብዙ ዓመታት የመሩት አቶ ብርሃኑ ወልደ ማርያምም ነበሩ፣ እሳቸውንም አናገሬ ያለሁ ቆንጆዋ ሜሮን ውድነህም ነበረች፣ ማይክራፎኔን ወደ አፏ ለማቅረብ ተንጠራርቼ አነጋግሬያት አለሁ። በነገራችን ላይ የቁንጅና ውድድር አድርጋ ስታበቃ አክሊሏን ለቀጣዩ ቆንጆ ታስረክባለች። ዘንድሮ ሌላው አዲስ አይደለም። እንጀራ ወጡ፣ የተለያዩ አርማዎችና ጥቅሶች ያሏቸው ካኔትራዎች፣ ልዩ ልዩ ታሪካዊ፣ ባህላዊና የፖለቲካ ይዘት ያላቸው መጽሐፍት፣ የሙዚቃ ሲዲዎችና ካሴቶች፣ ምን አለፋችሁ እስከ መጪው ቅዳሜ የሚሰባሰቡት እስከ ብዙ መቶ ሺህ የሚደርሱ ኢትዮጵያውያን የሜሪላንድ ዩኒቨርሲቲውን በርድ ስቴዲየም ብቻ አይደለም የዲስንና አካባቢዋን መዝናኛ ቤቶች ሲያደምቁ ይከርማሉ። ሌላ አንድ የመጨረሻ ኳሱን እየተከተሉ የሚዘዋወሩ ህዝባዊ ስብስቦች አሉ አይደል? ትናንት አንዱን አግኝቻለሁ። የኢህአፓውን ኢህአፓ ዲ ነው የሚባለው ብሎኛል አንድ አባል ወዳጄ። ኢህአፓ ዲሞክራሲ ለማለት ነው። ትናንት ለሁሉም ህዝብ ክፍት የሆነ የኢህአፓ የአንድነት ሲምፖዚየም አካሂደዋል። ሰሞኑን በዝግ ይቀጥላሉ ብለዋል። እነዚህን ደግሞ በሚመለከተው ፕሮግራም ሌላ ጊዜ እንመልስበታለን። ይቅርታ አንድ ጊዜ ዘንድሮ ፌዴሬሽኑ በጡረታ ክልል ለሚገኙ እንግዶች ሁሉ መግቢያውን በነጻ አድርጓል። እስከ ቅዳሜ ዘልቅ ይሆን አላወቅኩ፣ አጣራለሁ። አበቃሁ። አዲሱ አበበን አመሰግናለሁ። በነገራችን ላይ አድማጮች፣ የኤርትራ ስፖርት ፌዴሬሽን በሰሜን አሜሪካም ዓመታዊ በዓሉን ትላንት በሎስ አንጀለስ ካሊፎርኒያ መጀመሩ ታውቋል። የእግር ኳስ ውድድሮችና የሙዚቃ ድግስ ያካተተው በዓል። ለአንድ ሳምንት ይቆያል ተብሏል ወደ አስመራ ሊውሰዳቸው ፕሬዝደንት ኢሳያስ አፈ ወርቂ ባለፈው ሐሙስ በቤተ መንግሥቱ ተቀብለው ያነጋገሯቸው ቢሲክሌተኞች መሠረቱን በደቡብ አፍሪካ ያደረገው ዘጠኝ አባላት ያሉት የኤምቲኤን ቲም ባልደረቦችን ነው አባላቱ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢሲክሌት ውድድር ለመጀመሪያ ጊዜ ይሳተፋሉ ፕሬዝደንት ኢሳያስ ይህ በኤርትራውያኑ ቢሲክሌት ጋላቢዎች የተገኘ ያልተጠበቀ ስኬት የሚያረጋግጠው ሀገሪቱ በዚህ የስፖርት መስክ ከፍተኛ የቴክኒክ ደረጃ ላይ መድረሷል ነው ብለዋል። ስኬቱ እነዚህን ጋላቢዎች በምሳሌነት የሚያዩ ወጣቶችንም ያነቃቃል ያሉት ፕሬዚዳንት መንግሥታቸውና የሚመለከታቸው የስፖርት ማኅበራት ስፖርቱን ወደ ላቀ ደረጃ ለማሸጋገርና በአህጉራዊ ውድድሮች ተሳትፎን ለማጠናከር እንደሚሰሩ ቁርጠኝነታቸውን አረጋግጠዋል። ከአስመራ ወደ አዲስ አበባ እንዝለቅ። የታላቁ ሩጫ በኢትዮጵያ ከቻይና የመንገድና የድልድይ ስራ ኩባንያ ጋር በትብብር ያዘጋጀው የአስራ ሁለት ኪሎ ሜትር የጎዳና ዱላ ቅብብሎች ውድድር ትናንት ተካሂዷል። ገዛዬን ጽዮን መስቀል ተከታትሏል። አመሰግናለሁ ሰለሞን። ታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ስራ ኩባንያ ጋር በትብብር ያዘጋጁት የአስራ ሁለት ኪሎ ሜትር የጎዳና ላይ ዱላ ቅብብሎ ሩጫ በድምቀትና በጠንካራ ፉክክር ትናንት አዲስ አበባ ውስጥ ተካሂደዋል። ከተለያዩ ክለቦችና የስልጠና ፕሮጀክቶች የተወጣጡ ሁለት መቶ ሰላሳ ወንድና ሴት አትሌቶች ተሳታፊ ሆነውበታል። ክለቡ ለቡ አዲስ አበባ ውስጥ የሚገኝ የስፍራ ስም ነው። ከለቡ ኮንዶሚኒየም እስከ ቱሉ ዲምቱ አዲስ በተገነባው ዘመናዊ አስፋልት መንገድ ላይ በተደረገው የአስራ ሁለት ኪሎ ሜትር የጎዳና ዱላ ቅብብል በሴቶች የአሰላ አትሌቲክስ ቡድን በአንደኝነት ሲያጠናቅቅ ተክለ ብርሃን አምባ የኮንስትራክሽንና ቤቴል ቲቺንግ የዱላ ቅብብል ቡድኖች ሁለተኛና ሶስተኛ ሆነዋል። በወንዶች የዱላ ቅብብል የጌታ ዘሩ አትሌቲክስ ቡድን አንደኛ፣ ፌዴራል ማረሚያ ቤቶችና አሰል አትሌቲክስ ቡድን ሁለተኛና ሶስተኛ ሆነው ፈጽመዋል። በተለያዩ ተቋማት በኤምባሲዎች እና ትልልቅ ሆቴሎች እንዲሁም በኤፍኤም ሬዲዮ ሰራተኞች መካከል የጦፈ ፉክክር ተደርጓል። ታላቁ ሩጫ በኢትዮጵያ የዘንድሮ ውድድሮቹን በስኬት አጠናቆ የቀጣዩን አመት ውድድር አንድ ብሎ የሚጀምረው የፊታችን ህዳር አስራ ሁለት ሁለት ሺ ስምንት ዓመተ ምህረት ነው። በዚሁ የህዳሩ አስር ኪሎ ሜትር የጎዳና ሩጫ አርባ ሺህ ተሳታፊዎችን እንደሚያስተናግድ ሰሞኑን ተገልጿል። ከአራት ወራት በኋላ ለሚደረገው የታላቁ ሩጫ ምዝገባው ዛሬ ተጀምሯል። የታላቁ ሩጫ መስራችና የቦርድ ሰብሳቢ አትሌት ኃይሌ ገብረ ስላሴም በህዳሩ የጎዳና ሩጫ ላይ የሀገር ውስጥ ደጋፊዎችን የምሰናበትበት የመጨረሻ ውድድር አደርጋለሁ ብሏል። ይኸው ነው በእኔ በኩል ያለው ሰለሞን። አመሰግናለሁ ገዛይን ጽዮን መስቀል። በመጨረሻም የመስክ ቴኒስ በመስክ ቴኒስ ውድድር ታሪክ ዘመናት ያስቆጠረው የእንግሊዙ ዊምብልደን በዛሬ ዕለት ይጀመራል። በኦል ኢንግላንድ ክለብ የተጀመረው ውድድር ለሁለት ሳምንታት ይቆያል። በዘንድሮ ውድድር በወንዶቹና በሴቶቹ ቁጥር አንድ ላይ የሚገኙት የአምናዎቹ አሸናፊዎች ኖቫክ ጆኮቪችና ፔትራ ቪቶቫ ሻምፒዮንነታቸውን ይከላከላሉ። ትልቅ ትኩረት በሳበው በዘንድሮው የሳር ሜዳ የቴኒስ ውድድር የዓለም ኮከብ አትሌቶች ሮጀር ፌዴረር፣ ማሪያ ሻራፖቫ፣ አንዲ ሙሬና ሴሪና ዊልያምስ ይሳተፋሉ። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።